ከሰማአ ወልድ መንፈስ ቅዱስ አሐዱ አምላክ አሜን የቅዱሳን አምላክ አምላክ አበው የአባቶቻችን አምላክ ልዑል እግዚአብሔር ስላስተማርከን ስለመከርከን ስለገሠስከን እናመሰግናለን እናከብርሃለን አሁንም አምላክ ሆይ እንደሰማነው እንሰራበት ፍሬም እንድናፈራበት በቅዱስ ቃል እንደ ተነገረው ስለ አንዱ ሰላሳ ስሳ መቶ ፍሬ እንድናፈራ አንተ እንድትረዳን እንለምንሃለን። እግዚአብሔር አምላካችን ሆይ የታመሙትን ፈውስልን፣ ያዘኑትን አጽናናልን፣ በእስር ቤት ያሉትንም መረጋጋትን አንተ ስጥልን። ሀገራችንን ኢትዮጵያን፣ ቅድስት ቤተ ክርስቲያናችንን በረድኤት አስብልን። ሰዓተ መዓልቱን የባረክ አምላክ ዛተሌቤቱን እንባርክልን። አሜን። አሁን ዘሰማያትን